የስብሐት ገብረ እግዚአብሔር፣ አውግቼው ተረፈ፣ ሙልጌታ ተስፋይ፣ በአሴ ሀብቴ ዘመን ተሻጋሪ የሥነ ጽሁፍ ቀለም በቅጡ ተደራጅቶ ለአንባቢያን እንዲደርስ ማንጣረ። በዚህ ጥያቄያችን ተደጋግሞ የሚመጣው መልስ ከአንድ ስም ጋር ያቆራኝናል። ስንዱ አበበ መሐመድ እባላለሁ። ቲያትር ተጫውቻ አውቃለሁ። እዛ ጋዜጠኛ ነበር። ከዛ ደግሞ መጽሐፎች፣ ዘጠኝ መጽሐፎች አትሚያለሁ። ከዘጠኙ ሁለቱ በራሴ የተጻፉ ሲሆኑ ሌሎቹ ሰባቱ በሌሎች። ስንዱ አበበ ሴቶች ብዙም ባልበረከቱበት የአሳታሚነት ዘርፍ ከቀዳሚዎቹ መካከል ሆና ከራርማለች። ወደ አሳታሚነት ምዕራፍ እንድትሸጋግር ያደረጋት በቅርብ የምታውቃችሁና ለነፍሷ የተጠጉ ጸሐፍት ሥራዎች አንባቢ ዘንድ እንዲደርሱ ከመናፈቅ ነው። ምንድነው በሕይወት ጉዞ ውስጥ እነኚህ ሰዎች አጋጠሙኝ። እኔ መጀመሪያ በጣም በጽሁፍ ወዳቸው ጋሽ ስብሀትን ነበርና ከቤቴ ስወጣ ጋሽ ስብሀትን ፍለጋን የወጣሁት ማለት ለመተዋወቅ ጽሁፎቻቸው ይማርኩኝ ስለነበር በልጅነቴ ስብሀትን ጋሽ ስብሀትን ሳገኝ እሳቸው ደግሞ ሌሎቹ ጋር አስተዋወቁኝ እና በዚህ አጋጣሚ ስራዎቻቸውን ገና እንደ ጻፏቸው የማንበብ እድል ገጠመኝ እና እኔ ደግሞ ድሮ ሳነብ ሞዳቸውን ስራዎች አስቀራለሁ ራሴ ጋ በእጅ ድሮ ፎቶኮፒም የለም፣ ኮምፒውተር ምናምን የለም። ገና ታይፕ እንኳን ተለምኖ ውድ ነገር ነው እና አብዛኞቹን በገዛ እጄ የጻፍኩ ነው ማስቀምጣል። የጋሽ ስብሐትን ስራዎች እንዳሉ ኦሪጂናሎቹን እሳቸው ላነበው ከሰጡኝ በኋላ ሳይ የመጥፋት እድል እንደሚያጋጥማቸው ስጠረጥር ቆለፍኩባቸው ማለት ታይፕ ማስደረግ እስክችል በኋላ ታይፕ አስደርጌ ሳይታተሙ ብዙ ሰው እንዲያነባቸው ሆኗል። ደግሞ እነኚህ ሰዎች እኔ አሁን የቻልኩት ትንንሽዬ ስራቸውን ነው የሰሩት። ግን በጣም ብዙ ነው ያልታተሙ እና ሌላ አንድ ቀን እንደዚህ ዋጋ ያላቸው ስራዎች የሚሰራ ሰው ሲመጣን እንዳይረሳቸው እንዲታዩ እና ደግሞ ስለምወዳቸው ስንዱ የታዋቂውን ፈረንሳዊ ገጣሚ አርተር ራምቦን የኢትዮጵያ ቆይታ መዝግባ አደርሳለች። የባሴ ሀብቴን ወንድም ጌታና ሲራኖ፣ የሙሉጌታ ተስፋዬ ስብስብ ግጥሞች የሆነውን የባለቅኔው ምዕላ፣ የተድባብ ጥላሁን መሀል መሀል፣ የዘካ ሳንችስና የመስፍን አሸበር ጠብታ ፍቅርንና ሌሎች ሥራዎችን ለአንባቢያን አደርሳለች። ስንዱ መጻሕፍት የሚሰኝ ድርጅትም ነበራት። ከቅርብ ጊዜ ወዲህ ግን ስንዱ መጽሀፍት ከህትመቱ ዓለም እየራቀ ይመስላል። ከፍተኛ የማከፋፈል ችግር አለ። በተለይ ደግሞ መንግስት ከጠላህና መንግስት በጥሩ አይነት ካላየህ የባሰ ትጎዳለህ። ለምሳሌ የመጨረሻው በጣም ያከሰረኝ ሁሉንም ፍራንኬን ይዞት የጠፋው የሙልጌታ መጽሀፍ ነው። አንደኛ መጀመሪያ እናትማለን ያሉ ስራው ካለቀ በኋላ ጠፉ። እና ሲጠፉ በጣም አመመኝ፣ እኔን ጎዳኝ እና ባለኝ በሌለኝ የመጨረሻ ፍራንኪ አተሙ እና ምንድን ነው ያሰብኩት መጽሐፍ ምረቃ ቀን አዘጋጅቼ በምረቃው በምሸጠው መጽሐፍ የቀረውን ግማሽ ማተሚያ ቤት ያለውን አወጣለሁ ነው ይመስለኛል። ላገዱ እና ማንም ያን ቀን መጽሐፍን አደባባይ ላይ ድንኳን ጥዬ ስሸጥ የመጣ የለም። እጀኄ ውስጥ ቀረ ሁሉም መጽሐፍ ሌሎቹን ደሞ አሉ በቁጥር ትንሽ ቢሆኑ በግል የሚያከፋፍሉ እንዲያከፋፍሉ ስጠይቃቸው የግጥፍ መጽሐፍ አይሸጥም አሉ ስለዚህ መጽሐፉ እጄ ላይ ቀረ እንደውም አንድ እጄ አነዳለሁ አራት ኪሎ መሀል ላይ ከምሬ ብዬ ወጣቶቹ ለምነዊ ነው የተውኩት የህትመትና ማከፋፈል ዘርፉ የሚሰጠው ትኩረት መውረዱ በሚታተሙ ሥራዎች ጥራትና ብዛት ላይ የተወውን ጫና ደጋግማ የምታነሳው ስንዱ በመጽሐፍት ላይ የሚመጣ እንቅፋት ከትውልድ ወደ ትውልድ የሚሸጋገረውን እውቀት፣ ትውፊት፣ አሻራ የመግታቱን እውነታም ታነሳሳለች። መደረግ አለበት የምትለውንም ታጋራለች። መንግሥት ቫሊዩ ቫሊዩ ላላቸው ጉዳዮች ትኩረት የሚሰጥ እንደዚህ በተለይ መጽሐፎች ላይ መጽሐፎች ወደ ትውልድ የሚሻገሩ ቤታችንም እንደረድራቸው ልጆቻችን እያዩት የሚያድጉ ነገሮች ና እና ቫሊዩ ላላቸው ጉዳዮች ላይ የሚሰራ ራሱን የቻለ ተቋም ድሮ ኩራዝ ነበር ብያለው። አሁን ደግሞ የሆነ በመንግስትም ይሁን መንግስትም ብቻም ሳይሆን ማህበራት ባለሀብት አሁን ባለሀብቶችም ማገዝ አለባቸው። እንዲህ አይነት ስራዎች ለትውልድ ነው የሚሰሩት። ምላ አሁን ያለው ነገር ምንድነው? ሽያጭ ነው። ኦልሞስት ነው። ልክ አይደለም። ሌላም ደግሞ መኖር አለበት። አዳዲሱ ልጆቹን የሚያበረታታ ያልተሰሩ ያል እኛ የምንቆጭባቸውን ስራዎች ደግሞ ደፍሮ የሚሰራ አካል ሊኖር ግድ ነው።